የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች። ሰላም፣ እንደምናመሻችሁ በምሽቱ ዝግጅት በኦሮሚያ ከተቀሰቀሱ ተቃውሞዎች ጋር በተያያዘ በእስር የሚገኙ የተቃዋሚ ፓርቲ አመራር አባላት የእስር ይዞታቸው በመሻሻሉ ካለፈው ሳምንት ጀምሮ ያካሄዱትን የረሃብ አድማ አቁመዋል። ምግብ የጀመሩት ቤተሰብ ማየት የጀመረው ከ30 ወደ 17 ዝቅ ስላለ እነኚህ እንግዲህ ምግብ መብላት ጀምሯል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመች በክልሉ መጠነ ሰፊ የስራ ዘመቻ እየተከናወነ እንደሆነ ገልጸዋል። ዝርዝሩን ይዘናል። ባለፈው ሳምንት የጀመር ነው ተከታታይ ዘገባ ኢትዮጵያውያን ስደተኞች በዩናይትድ ስቴትስ እና አውሮፓ የገጠሟቸውን ወደ ሀገር የመመለስ ውሳኔ አስመልክቶ ዛሬም እንቀጥላለን። በኖርዌይ ከስምንት መቶ በላይ ኢትዮጵያውያን ወደ ኢትዮጵያ ብንመለስ ጥቃት ይደርስብናል ይላሉ። አሁን ከአገሬ ስወጣ በጣም ጤነኛ ሰው ነበርኩኝ። እዛ ስትራይክ በነበረበት ዛ ቤተክርስቲያን፣ ለሱካር በሽታ ተጋልጬ ሁለቴ በአምቡላንስ ተጠኛል። ከዛ ወዲህ ሰው የሱካር በሽተኛው ቁጥሩ እያለ ይኸው 67 ዓመቴ ነው። ካገሬ ስመጣ ጤነኛ፣ አሁን ግን እዚያ ፈራሁት። ይኸውልሽ እንደዚህ አይነት ነገር። የኖርዌይን ኢሚግሬሽን ህግ እንዲያስረዱን ጠበቃውን ጆን ኦሌን አነጋግረናል። ኖርዌይ የሚገኙት እነዚህ ኢትዮጵያውያን የፖለቲካ ተሳትፎ ያላቸውና የመብቶች ተሟጋቾች ናቸው። ወደ ኢትዮጵያ ቢመለሱ የከፋ ችግር ይደርስባቸዋል የሚል ስጋት አለ። ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡባዊ እና ማዕከላዊ አሜሪካን በእግር በመኪናና በጀልባ ተጉዞ የሚደርሱ ኢትዮጵያውያንን ሁኔታና በዩናይትድ ስቴትስ የገጠማቸውን ችግርና ፈተናም ይዘናል። ኢትዮጵያ የሆነ ማንም የሚመለከተው አካል ሊያደርግ የሚችለው ነገር ሰሚ ሌላ ምንም ነገር የለ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ፓኪስታን ትናንት እሁድ በአጥፍቶ ጠፊዎች የቦምብ ጥቃት ለሞቱ ሰዎች ዛሬ ሐዘን ውላለች። ምስራቃዊ ላሆር ከተማ ውስጥ የትንሣኤ በዓል ያከብሩ የነበሩ ክርስቲያኖችን ኢላማ ያደረገው ይሄ የአጥፍቶ ጠፊዎች ጥቃት 30 ሕፃናትን ጨምሮ ቢያንስ ሰባ ሰዎችን መግደሉ ይታወቃል። ከ300 የማያንሱ ሌሎች ደግሞ ቆስለው፣ በዚህ ፍንዳታ ኃላፊነቱን የወሰደው ከታሊባን ጋር የተያያዘ ድርጅት እንደሆነ ተገልጿል። ማሊ ውስጥ ባለፈው ወር ቢያንስ አስራ ዘጠኝ ሰዎች ከተገደሉበት የሽብር ጥቃት ጋር በተያያዘ ከአልቃይዳ ጋር ንክኪ ያላቸው የተባሉ ሁለት ሰዎች በቁጥጥር ስር መዋላቸውን ባለስልጣናት አስታወቁ። የፖሊስ መግለጫ እንዳመለከተው ሰዎቹ በቁጥጥር ስር የዋሉት ባለፈው አርባ ስምንት ሰዓታት ሰሜናዊ ማሊ ውስጥ ሲሆን ይህም ግራንድ ባሳም በተባለው የአይቮሪኮስቱ መዝናኛ ስፍራ በሚገኙ ሶስት ሆቴሎች ውስጥ የደረሰው ጥቃት በተካሄደ በሶስተኛው ወር መሆኑ ነው። ለሽብርተኞቹ እንደ ሾፌር ሆነው ወደ አይቮሪ ኮስት ያመጣቸው አውድ መሐመድ የተባለው ከተጠርጣሪዎች አንደኛው ሲሆን የጥቃቱ ዋነኛ አቀነባባሪ መሆኑንም የፈረንሳይ ዜና አውታር ዘግቧል። ሌሎች አስራ አምስት ተጠርጣሪዎች በቁጥጥር ስር እንደሚገኙም የአካባቢው ቃል አቀባይ ህግ አስታውቋል አቃቢ ህግ አስታውቋል። የፓልሜርን ከተማ እስላማዊ ጽንፈኛ ቡድን አይሲስ መልሶ መቆጣጠር በቡድኑ ላይ ለሚያካሄደው መጠነ ሰፊ ቀጣይ ዘመቻ ማቀነባበሪያ ነጥብ ነው የሚሆኑ ሲል የሶሪያ ጦር ሰራዊት የዘመቻ እቅዱን አመለከተ። የሀገሪቱ ጥንታዊ ቅርሶች ጥበቃ ባለስልጣን በበኩላቸው ከቡድኑ የከፋ ጥቃት የተረፈው ይህ ታሪካዊ ስፍራ ሌላ ይበልጥ አስፈላጊና የላቀ ጠቀሜታ አለው ብለዋል። የብራስልስ ፌዴራላዊ አቃቢያን ሕግ ዛሬ ሰኞ በሰጡት መግለጫ ካለፈው ሳምንት ጥቃት ጋር በተያያዘ ሶስት ተጨማሪ ተጠርጣሪዎች በቁጥጥር ስር መዋላቸውን አስታወቁ። የብራስልሱ ጥቃት አራት የዩናይትድ ስቴትስ ዜጎችን ጨምሮ ለ ሰላሳ አምስት ሰዎች ሞት ምክንያት መሆኑም አይዘንጋም። ሌላ አራተኛ ሰው በቁጥጥር ስር የዋለ እንደነበር ዳሩ ግን በትላንቱ እለት መለቀቁን ከፌዴራሉ የአቃቤ ሕግ ቢሮ የወጣው መግለጫም ጨምሮ አመልክል የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ክሮስ ቦንድሪስ በኦሮሚያ ከሚካሄዱ የተቃውሞ ሰልፎች ጋር በተያያዘ በስር የሚገኙ የተቃዋሚ ፓርቲ አባላት ካለፈው ሳምንት ረቡዕ ጀምሮ ያካሄዱትን የረሃብ አድማ አቁመዋል። በእስር ቤት የተያዙበት ሁኔታ በርካታ ሰዎች የተጨናነቁበትና ሰብአዊነትን ያልተላበሰ የእስር ይዞታን በመቃወም ነው፣ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ጨምሮ ሌሎች ታሳሪዎች የረሀብ አድማ የመቱት። የማረሚያ ቤቶች ባለስልጣናት ሁኔታውን በማሻሻላቸው የረሃብ አድማው መቆሙን የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመች ለአሜሪካ ድምጽ ሬዲዮ ገልጸዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ ለቪኦኤ እንደገለጹት የኦፌኮና የወጣት ሊጉ የአመራር አባላት የነበሩት አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ደስታ ዲንቃ፣ አቶ ጉርሜስ አያኖ አቶ አዲሱ ቡላላ አቶ ደረጀ መርጋና አቶ አለሙ አብዲሳ በአሁኑ ጊዜ ማዕከላዊ ተብሎ የሚጠራው እስር ቤት እንደሚገኙ ጠቅሰው እስከ ትናንት ድረስ ላለፉት አምስት ቀናት የረሃብ አድማ አድርገው ከፍተኛ የጤና መቃወስ ደርሶባቸው እንደነበረ ገልጸዋል። እስረኞቹን ለዚህ እርምጃ ያደረሳቸው ደግሞ የእስር ቤት አያያዙ እጅግ ከባድ ስለነበረ መሆኑን አቶ ሙላቱ ያብራራሉ። እነዚህ ታሳሪዎች የታሰሩበት ቦታ የቦታ ጥበት በመኖሩ በአንድ ትንሽ ክፍል ውስጥ ሳይዙን አላቅም በግምት እንደተነገረኝ 12 ስኩዌር ሜትር የምታህል ቤት ነው ነው የሚባለው፣ ወደ 30 የሚሆኑ ሰዎች ታስረዋል። ከአንድ ከአንድ ካሬ ሜትር ለአንድ ሰው በታች ነው ማለት ነው እና በጣም አስቸጋሪ ነው። የሚሰጣቸውን የቀለብ ሰሀን መያዣ ሁሉ እዛው ነው፣ እቃቸውም እዛው ነው፣ አልባሳቱ ሁሉ እዛው ነው። የሰው ትንፋሽ ሁሉ አለ። እነዚህ ተጨናንቀው ይኖራሉ። በጣም አስቸጋሪ በሆነ ሁኔታ ላይ ነበሩ። ለአምስቱ ቀን አድማ ሲደረግ የራብ አድማ ሲደረግ በጣም ታመው በጣም አሳሳቢ ሁኔታ ላይ ነበሩ። አቶ ሙላቱ ጨምረው እንደገለጹት በእነዚህ ቀናት ውስጥ የታሳሪዎቹ አያያዝ ጥቂት መሻሻል አሳይተዋል። በዚህም ምክንያት ታሳሪዎቹ የረሃብ አድማቸውን መክተታቸውን ገልጸዋል። አሁን ምግብ መብላቱ የተጀመረው 30 ሆነው የነበረውን ይህንን ለማቃለል ይመስለኛል 13 ቀንሶ አሁን 17 ሆነዋል ነው የሚባለው። ስለዚህ ከዛን ጊዜ በኋላ ነው ምግብ የጀመሩት ቤተሰብ ማየት የጀመረው ከ30 ወደ 17 ዝቅ ስላለ እነ እንግዲህ ምግብ መብላት ጀምረዋል። ዛሬ ደጀኔ ቤተሰብ ኦልሬዲ አይቶታል። ደስታ ድንቃም ቤተሰብ አይቶታል። ጉርሜሳ ያኖም ቤተሰብ አይቶታል እና በህይወት እንዳሉ አረጋግጠናል። የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ እንደሌሎቹ ሁሉ የረሃብ አድማውን ያቆሙ ቢሆንም በጤናቸው ላይ የደረሰ ጉዳት እንዳለ ጠቁመዋል። ትላንት ከሰዓት በኋላ ኦረዲ ምግብ ወስደዋል። ዛሬ አቶ በቀሌ አልታየም። ቤተሰብ ሄዶ ጠይቆ ነበር እስከ ሰዓት በፊት እስከ ስድስት ሰዓት እስካሁን ድረስ ቤተሰብ ሄዶ አላያቸውም። ለምንድ ነው የተባለው? ለምርመራ ተወስደዋል ነው የተባለው። ትላንት ሄዶ ሲያዩት ጎሮሮን ያመዋል፣ እኔ ፍጹም አስቸጋሪ ነው። ባለፈው ጊዜ ለፍርድ ቤትም አቤቱታን አቅርቤ ነበር። አሁንም ያልተሻሻለ ጉዳይ ነው የገጠመኝ እና ስለዚህ ያለው ምንድነው በጣም አስቸጋሪ ነው። የዚህን አይነት ኑሮ ከመኖር እኔ መሞትን ነው የሚመርጠው ነው የሚለው በሌላ በኩል ደግሞ በአሁኑ ጊዜ በኦሮሚያ አዲስ ዘመቻ ተጀምሯል ይላሉ አቶ ሙላቱ። በተለይ ከጥቂት ቀናት በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ተገኝተው ባደረጉት ንግግር በኦሮሚያ ክልል ለተፈጠረው ውቀት መነሻው የመልካም አስተዳደር እጦት መሆኑን፣ ለዚህም ተጠያቂው መንግስት መሆኑን ቢገልጹም በመላ ኦሮሚያ ከዚህ ንግግር በተቃራኒ ታይቶ የማይታወቅ እስር እየተፈጸመ ነው ይላሉ አሁን እኛን የደረሰን ምንድነው ከሚራብ ወለጋ ለምሳሌ ስልሳ ሰው በአንድ ቀን በሌሊት ተጭኖ ሄዷል ነው የተባለው የት ነው ግንቢ ከሚራብ ወለጋ እንግዲህ ከየቦታው የተሰበሰቡት ናቸው ከነጆ ከመንዲ ከየቦታው ተሰብስቦ ግንቢ ድረስ አምጥቶ በመኪና ማታ ነበር የተጫኑት የት እንደደረሱ አይታወቅም ቤተሰብ ሄዶ ሲጠይቅ እኛና አቅም ነው የሚባለው እኔ በእውነቱ አንድ አሳሪ ክፍል የሄደበትን ቤተሰብ ልብስ፣ ቀለብ ይሄን ሁሉ ማቀበል፣ በሕይወት መኖራቸውንም ሁሉ ማረጋገጥ መቻል አለበት። ይሄ ያልተደረገም፣ እስካሁን ያሉበት ቦታ የት እንደታሰሩ አይታወቅም። አቶ ሙላቱ እንደሚሉት ይህ በምዕራብ ወለጋ ግንቢ ተፈጸመ የሚባለው በሌሎች የኦሮሚያ ክፍሎች በሰፊው እየተከናወነ እንደሆነም ይገልጻሉ። አደራረጉም ከዚህ በፊት የማይታወቅና ከሰብአዊነት ውጭ ነው ሲሉ ይገልጹታል። ሆሮ ጉዱሩ ወለጋ ከየወረዳው፣ ከጃርቴ ወረዳ፣ ከፍንጯ ከነዚህ ሁሉ 39 ሰዎች በአንድ ሌሊት ተወስደዋል። ቄለም ወለጋ 54 ሰዎች ተወስደዋል። ምዕራብ ሸዋ አምቦ ላይ 103 ሰው ተወስደዋል። ምዕራብ አዳርጌ ጭሮ ላይ ከ800 እስከ 1000 የሚደርሱ በ9 አይሱዙ ተወስደዋል። የት እንደደረሱ አይታወቅም። ምዕራብ አርሲ ሻሽማኔ እና ከሰባቱ ወረዳዎች ወደ 1200 ሰው ተወስደዋል። ቡራዩ ላይ ሁለት ግለሰቦች ተወስደዋል። የት እንደደረሱ አልታወቅም። ጉጂ ዞን ቡሌሆራ ላይ ቀርጫ ከሚባል ወረዳ ላይ 150 ሰው ተወስደዋል። አሁን እነዚህ የት እንዳሉ አይታወቅም። የት ቦታ እንደታሰሩም መናገርሬ ግዴታ ይገባ ነበረ። ይሄ ሰብአዊነት ነው። በኦሮሚያ ብሔራዊ ክልላዊ መንግስት የተፈጸመ ነው ስለተባለው፣ ስለዚህ ስር ለማወቅ ወደ ክልሉ መንግስት የኮሚኒኬሽን ጉዳዮች ጽፈት ቤት ደውዬ ነበረ። ይሁንና ማብራሪያ ሊሰጡ የሚችሉ ሰዎች በቢሮ የሉም የሚል መልስ ብቻ ነው ለማግኘት የቻልኩት። የተሟላ ማብራሪያ ለማግኘት የማደርገውን ጥረት እቀጥላለሁ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ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 በሬዲዮ ደግሞ ለመከታተል ፕሮግራማችንን ለምትፈልጉ በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ አት ቪኦኤ አማሃሪክ ላይ። ባለፈው ሳምንት የጀመር ነው ና በተከታታይ የኢትዮጵያንና ኤርትራውያንን ስደተኞች ሁኔታ የሚያስቃኙ ዘገባዎች ዛሬም እንቀጥላለን። ወደ ዩናይትድ ስቴትስ ሕጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪናና በጀልባ ተጉዞ የሚደርሱ ኢትዮጵያውያንን ታሪክ በመንገድ የገጠሟቸው ፈተናዎችና አሁን እስካሉበት ሁኔታ እናስቃኛቸዋለን። ብዙዎቹ ወጣቶች ናቸው። ባለፈው ሳምንት ከኬንያ ወደ ብራዚል ከብራዚል ፐሩ፣ ኢኳዶር፣ ኮሎምቢያ ና ፓናማ ድረስ የነበረውን ጉዞ አስቃኝተናቸዋል። ፓናማ ዛሬ ደግሞ ኮስታሪካን ጨምሮ አምስት ሀገሮችን አቋርጠው ወደ ዩናይትድ ስቴትስ ለመድረስ የገጥሟቸውን ፈተናዎችና አሁን ያሉበትን ሁኔታ እናሰማቸዋለን። አሁን በፍሎሪዳ በሚገኘው የእስር ማቆያ ብራወር ዲቴንሽን ፋሲሊቲ ስድስት ኢትዮጵያውያንና በርካታ አፍሪካውያን ይገኛሉ። ከላይ የሰማ ነው። አህመድ ታሪኩን ይቀጥላል። በመሀል ተለያይተን ነበር። ኮስታሪካ ያለን ሁሉም በየፊናው ሄደ። እኔ በወቅቱ ፓናማ ነበር። ፓናማ ኮስታሪካ፣ እዚህ ኮስታሪካ ወደ ኒኳራ ጋ ሄድን። ኒኳራ ጋ ሶሻሊስቶች ስለሆኑ በጣም የሚገርም በጣም ትንሽ ያገሩ ነው። በጣም ከባድ ነው። በዛ ማለት በጣም አንድ ሰው እንደዚህ በህገ ወጥ መንገድ ሲተላለፍ የሚሄድ ሰው የያዙ ሰዎች ሽልማት ያገኛሉ የሚባል ነገር አለው። እዚህ ሀገራቸው ለእና ይህ በዛ ስናል እዛ ላይ ያዙ ያዙን። ዲቴንሽን አስገቡን እስር ቤት ማለት ነው። እዛ አስገብተውን ሰባት መቶ ሀያ ዘጠኝ ቀን ያሱ ና ሰባት መቶ ሀምሳ ዶላር አስከፍለውን ለቀቁ። በዛ ከእሱ ከለቀጡን በኋላ ድጋሚ የውጣ የውጡ አገ- ልቀቁ፣ የአንዳንዳን ኢትዮጵያ ከፈቱ። እሱ ጊዜ ወደ ኒካራጓ ቦርደር ድረስ ሄደ። ኒፓራካ ቦርደር በየትኛው በኩል እንደሚካሄድ አናውቅም ነበር። በዚህ በደረቅ የሚያስገድ መንገድ ግን ግራስ ነበረ ግን ያንን ምንም ኢንፎርሜሽን ምንም ስለዚያ ስላልነበረ በእኛ በጫካው በኩል ሰዎች ግድ በዚህ በዚህ በዚህ ባሉን ቦታ በዛ ስንሄድ ባህር ላይ ደረሰን። እዛ ባህር ላይ ከኛ በፊት የነበሩ ህንድና እንደዚህ ሶማሌ ምናምን የነበሩ እኛ ካሌ ድንብነ ስንጨቃጨቅ እነሱ ብዙ ስለነበሩ ገፍትረውን ቀድመው ሄዱ። እንግዲህ በአይናችን አየነው፣ ነገር የለም ግን ተገልብጦ እንደመልኩ የእነሱ ነበሩ። እኛ ከነሱ በኋላ ሁነ ተነስተን አርባ ሁነን ነበር የተለያዩ ሀገር ዜጎች ሆነ ስንሄድ ነበረው ከሰባት ሰዓት ከዚህ የባህር በጀልባ ጉዞ በኋላ ሴልቫዶር ደርሰን፣ ሴልቫዶር ውስጥ መልሳ በቃ በየቦታው ነው፣ በየቦታው ነው ያለን ነገር የሚገርመ ያው እንዲህ በአፌ ለመግለጽ ሰውነታችን እንደሆኑ ነው የሚያስሉቀ ሴቶች ና ወደ ታች እንደዝቅበሉ ታችን ውስጥ ገንዘብ ካደረገ ምናምን ብላ በእጃቸው ብላ ነክ ሆኑ ይፈጥ ምንም የሚሰራቸው ነገር የለም። የሌበት ቦታማ እንደ አረገ በሆኑ በጫካ ምን ትያል አሉ። ታዲያ ገንዘብ እንዴት ታደርጋላችሁ? በምን ይዛችሁ ነው የምትንቀሳቀሱት? እኛማ እኛ ደብቀናል ብለን እንደዚህ ከበታችን ስር የሱሪያችን ጅንስ ሱሪያችን ዲቹ ስር፣ ጸጉር ደግሞ ራስታ ጓደኛ ነበር እሱ ጸጉር ራስታው ሰር ይገር ጆራችን ውስጥ ፋንታችን ስራ አድርገን ጥብጥ አድርገን በሰውነትና ሰውነታችን ውስጥ መሀል ይዘነው ነበር። ምን ከጥቂት ቦታዎች በስተቀር ሌሎቹ ቦታዎች ብዙ ባገኙ ነው ውስጥናል። ግን አራት ስድስት አምስት ቦታ ስለምንደብቅ ሶስቱን ቢያገኙት ሁለቱ ይተርፍልናል፣ ወአንዱ ይተርፋል። እንደዛ በማድረግ ነበር ያለፍነው። እነት ኤልሳልቫዶር እንደዛ ያለፍን ጓቲማላ ደረስን። ጓቲማላ ከደረስን በኋላ ከጓቲማላ

ይሄ ሌላ ነገር አይደለም። እኛ ሪሰርች ጠያቂዎች ነን ብለን ሳና ሞላ ነው ከአንዱ ሰውዬው መጣና ምን ይሄ የሞላችሁት ነው ወደ አገራችሁ ልንመልሳችሁ ነው አለ። ጨውን አበድንበት። ምክንያቱም የደረሰብን ችግር እንደነገርኩ አለ እኔ በበኩል የደረሰብን እየነገርኩ ችግር አለ። ሌላውም እንደዛ የየራሱ የሆነ የግሉ ታሪክ አለ። ለምሳሌ የሚያናገር ከን የጠጠ በኋላ ያለው ልጅ አለ እና ይህን ሁላ ነገር አልፈ እንዴት ስንል ከሀያ ቀን በኋላ ለቀቁን። የሀያ ቀን ውጭ ወረቀት ብሎ ለቀቁን። ዩናይትድ ስቴትስ ስገባ የሚገርም እጄ ላይ ሁለት ዶላር ነበር። ስንገባ ምንም አይነት ጫማ ባህግ ምናምን የለም ጫማ አይለበስ ነው። ከስር ውሀ እንዳለ የኔ እንዳለ ከስር ውሀ እንዳለ አስገባ ነበር እግሬ በሽ በሽት ምናምን እንዳለ ተቆጦ ነበር። አንተ ጉዳይህን በፍርድ ቤት የፖለቲካ ጥገኝነት ጠይቀህ የተሰጠህ ምላሽ ምንድን ነው? በፖለቲካ ጥገኝነት የተሰጠኝ ምላሽ ምንም አይነት ወረቀት እና ኤቪደንስ እና ሌላ ነገር ወይም የሚረዳኝን ሎየር ስላልነበረኝ፣ በዛ ሪጅክት የተሰጠኝ ወደ ሀገሬ እንደመለስ ሀገር ሰላም ነው ና ምንም አይነት ችግር የለም ና ሀገርህ ገብተህ መኖር ትችላለህ ብሎ ነው ዳኛው እና የሀገሬ እንደሚሆን ነገር የኢትዮጵያ ስ የሚሆነ ዘማለ ግልጽ የሆነ ነገር ጠበቃ ነበረ ይህንን የምትከራከርበት እሱ ቢኖረኝ ና በግለኝ መስል አሸንፍ የምችልበት ጉዳይ ይኖር ነበር ግን እሱን ላልነበረኝ በዚህ ውስጥ ያለን ኢትዮጵያን አስር እንኳን አንሆላል ስምንት ነው። የተለያዩ አይነት ቋንቋ ተናጋሪዎች ነው። ሁላችንም ሁላችንም አንድ አይነት ችግር ነው ያለብን የሀገራችን የሕዝባችን ጠልተን ሳይሆን መስተዳደሩንና አገዛዙን ጠልተን ነው። የሁላ በራ የሁላ ጫጋ የሁላ ስቃ የምናየው ሀገር ባዳ ዘመድ ሰው እንደሌለው እንደዚህ የምንሆነበት ና ችግናት የለ አመት ከስምንት ወር ማለት ምን ያህል ነገር እንደሆነ ቤተሰቦች እስካሁን ደስ ድምጻቸውን ሰም ይቻላል ምን እንደሆነ እንኳን አያዛ ምት በጤና በህይወት እንኳን ኖሬ እንደሆነ አያዛ ከምን እንደሚለ አላክምት በቃ ኢትዮጵያ የሆነ ማንም የሚመለከተው አካል ሊያደርግ የሚችለውን ነገር በሙሉ። ሌላ ምንም ምለው ነገር የለም። አህመድ አሁን በፍሎሪዳ በሚገኘው ብራወርድ የማቆያ ጣቢያ የለም በስልክ አብረውት ከሚገኙ ኢትዮጵያውያን መረጃ አግኝቻለሁ። ሰንበት ይባላል። የሰላሳ ሁለት አመት ታሳሪ ነው። አህመድ አሁን ያለበት ቦታ አናውቅም። ከአራት ቀን በፊት ነው ወደ ሀገር ቤት ብለው ይዘው ተሄዱ። አንደኛው ከእሱ ጓደኛ ነበር። ሁለት ናቸው እንግዲህ። አህመድ አንድ አመት ከስምንት ወር አካባቢ ነው በእስር የቆየው የዩናይትድ ስቴትስ ድንበርን አልፎ ከገባ ወዲህ። አሁን እሱ የት እንዳለ አታውቁም? ስንት ናችሁ አሁን ብራወር ዲቴንሽን ሴንተር ውስጥ ያላችሁት? ማቆያ ጣቢያው ውስጥ እኛ አሁን ያለነው ኢትዮጵያውያን ነው ስድስት ነው። አሁን ሁለቱ ስምንት ወር ሆኗቸዋል። አንድ ዘጠኝ ወር አለ። ሁለቱ ስምንት ወር ኦልሬዲ ዲና ይውጣል። እነሱ የሚጠብቁት ምንድን ነው? ዲፖርቴሽን ነው የሚጠብቁት አሁን ወደ ሀገራቸው ለመመለስ። በዚህ ሳምንት በተከታታይ ጉዳዩን ከሚመለከታቸው አካላት ጋር እንነጋገራለን፣ ከዩናይትድ ስቴትስ ኢሚግሬሽን ቢሮ፣ ከኢትዮጵያ ኤምባሲና ከህግ ባለሙያዎች ጋር hb h በሌላ ወገን ደግሞ የቀረቡት የጥገኝነት ጥያቄ ተቀባይነት ያላገኘላቸው ስምንት መቶ ኢትዮጵያውያንና ስልሳ ህጻናትን የኖርዌይ መንግስት በግዳጅ ወደ ኢትዮጵያ መልሳለው ማለቱ ከፍተኛ ስጋት ውስጥ እንደከተታቸው ስደተኞቹ ተናግረዋል። የኖርዌይ ከለላ ጠያቂዎች ድርጅት ከፍተኛ አማካሪ አማካሪና የህግ ባለሙያ በፖለቲካ ውስጥ ተሳትፎ ያላቸው ስደተኞች ስጋታቸው ተገቢ ነው ይላሉ። ጽዮን ግርማ ስደተኞቹንና የህግ ባለሙያውን አነጋግራ ተከታዩን ዘገባ አጠናቅራለች። በኖርዌይ ከአስራ አምስት ዓመት በላይና በታች የኖሩ ኢትዮጵያውያን ናቸው። ነገር ግን በዚህ ቆይታቸው የኖርዌይ መንግስት እንዲሰጣቸው ያቀረቡት የፖለቲካ ጥገኝነት ጥያቄ ተቀባይነትን አላገኘም። የኖርዌይ መንግስት የእነዚህን ኢትዮጵያውያን ቁጥር ስልሳ ህጻናትን ጨምሮ ስምንት መቶ ስልሳ መሆኑን ይፋ እንዳደረገ ያነጋገርናቸው ስደተኞች ይናገራሉ። እንደ አውሮፓውያን አቆጣጠር በ ሁለት ሺ አስራ ሁለት ዓመተ ምህረት የኖርዌይ መንግስት የጥገኝነት ጥያቄያቸውን ያልተቀበለላቸውን ኢትዮጵያውያን ፈቃደኛ ሆነው የሚ ያልመለሱትንም ሆነ ፈቃደኛ ላልሆኑት የገንዘብ ድጋፍ እንደሚያደርግ የኢትዮጵያ መንግስት ደግሞ የመጓጓዣ ሰነድ ወይም ፓስፖርት ሰጥቶ ወደ ኢትዮጵያ ለመመለስ የሚያደርግ ስምምነት ነበር። በወቅቱም ይህ ስምምነት ከፍተኛ ተቃውሞ አጋጥሞት ነበር። በኖርዌይ የሚገኙ ስደተኞች ሰሞኑን ይህን ሁኔታ እንደገና የሚቀሰቅስ አካሄድ እንደተፈጠረ ይናገራሉ። የኖርዌይ መንግስት ለኢትዮጵያ መንግስት አሳልፎ ቢሰጠን ችግር ይደርስብናልም ይላሉ። በኖርዌይ ከ15 አመት በላይ እንደኖሩ የሚናገሩት የስልሳ ሰባት አመቱ አዛውንት ቀጣዩ እድሌ ወዴት እንደሚያደርሰኝ ስለማላውቅ ስሜን ደብቁልኝ ብለውናል። ታሪካቸውንም ወደኋላ ተመልሰው እንዲያስታውሱታል። ሁለት ሺ ሁለት እጄን ብሰጥም ከሁለት ሺ አምስት ጀምሮ ስራ ያኔ በእኛ ጊዜ የስራ ፍቃድ ነበር አጋጣሚ እና ያንን ስራ እየሰራው ቤቴን ተከራይቼ ስንት ሺህ ብር እየከፈልኩኝ የሚፈለግብኝን የመንግስት እስካት እየከፈልኩኝ ዝም ብዬ ስራ ይንሰራ ነበር። እነሱም አልነኩንም ነበረ። አሁን ልክ ሁለት ሺ ዘጠኝ ላይ ጎርጉረው በቃ በእንደ በጠፍ ጨረቃ ፈልገው በሻማ ፈልገው ሆን አላውቅም እንዳለ ስራችንን አስቆሙን። ህገ ወጥናችሁ መስራት አትችሉም ብለው ስራችንን አስቆሙን። ሁለት ሺህ አስር እንደምንም ባለችን አንገራገርንና ሁለት ሺህ አስራ አንድ ላይ ቤተክርስቲያን ገባን። በብዛት ገባንና ስልሳዎቹ ቀረን እዛ ተዘግቶብን በር፣ ሌላው ወጣ። ከቤተ ክርስቲያን ከወጡ በኋላ በርካታ መከራዎችን መቀበላቸውን በአዲስ መጪ ስደተኛ ጣቢያ ውስጥ መግባታቸውን ከዚያም ሲባረሩ ቤተ ክርስቲያን ደጅ ድንኳን ተክለው መቀመጣቸውን ይናገራሉ። ከረሀብ አድማ እስከ ከፍተኛው ተቃውሞ ቢያደርጉም የጥገኝነት ጥያቄያቸው ተቀባይነት እንዳላገኘ ይገልጻሉ። ባሳለፉት የእንግልት ዓመታትም ጤናቸው መታወኩን ይናገራሉ። እንዲህ እየተንገላቱ ከሚያገኙት ገንዘብ ላይ እየቆጠቡ ኢትዮጵያ የሚገኙ አምስት ልጆቻቸውንም ይረዱ እንደነበር ይገልጻሉ። አሁን ታማሚ ሆኛለሁም ይላሉ። ከሀገር ስወጣ በጣም ጤነኛ ሰው ነበርኩኝ። እዛ ስትራይት በነበረበት ሰዓት ቤተክርስቲያን ለሱካር በሽታ ተጋለጬ ሁለቴ በአምቡላንስ ትጠቀኛለሁ። ከዛ ወዲህ ሰው የሱካር በሽተኛ ሁኜ ቁጭ ብያለሁ። ይኸው ስልሳ ሰባት አመቴ ነው። ከሀገር ስመጣ ጤነኛ አሁን ግን እዚያ ፈራሁት። ይኸውልሽ እንደዚህ አይነት ነገር ነው። ከዚህ ሁሉ በኋላ ወደ ኢትዮጵያ መመለስን እንደማይፈልጉ ይናገራሉ። ምክንያቱም በኖርዌይ ቆይታቸው ተቃውሟቸውን በኢትዮጵያ መንግስት ላይ ሲያቀርቡ ስለኖሩ ኢትዮጵያ እንደደረስኩ እስር ይጠብቀኛል የሚል ስጋት እንዳላቸው ይገልጻሉ። እኔ እኔ ፍራቻዬ ምንድን ነው? ያለውን ሁኔታ ያው ታይዋለሽ፣ ምን ደረጃ ላይ እንዳለ ህዝቡ የሚበላው ባጣበት ሰአት፣ ወጥቶ መግባት ባጣበት ሰአት፣ ህፃኑ ሜዳ ላይ በሚረሸንበት ሰዓት የእስር ቤቱ ያለውን እግዚአብሔር ይውጠረው፣ ሌላ ምን ይባላል? ይሄ ሁሉ ሁኔታ እያለ እንዴት ነው እሱ ኢትዮጵያኛ የምንመለሰው? የኖርዌይ ከለላ ጠያቂዎች ድርጅት ከፍተኛ አማካሪ ና የህግ ባለሙያ ሚስተር ዮን አለን ማርቲንሰን እንደ አውሮፓውያን አቆጣጠር በ2012 በኖርዌይ እና በኢትዮጵያ መንግስት መካከል የተደረገውን የጋራ ስምምነት በማስታወስ አሁን ስለተፈጠረው ሁኔታ ሲናገሩ በኖርዌይ የፍትህ ሚኒስትር እና የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ባደረጉት ስብሰባ ኖርዌይ የፍትህ ሚኒስትር የኢትዮጵያ መንግስት በኖርዌይ የጥገኝነት ጥያቄያቸው ተቀባይነት ያላገኘ ኢትዮጵያውያንን ለመመለስ እያደረገ ላለው ትብብር አመስግነዋል። የኖርዌይ መንግስት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ዜጎችን ወደ የሀገራቸው ለመመለስ የሚያስችል ስምምነት የሚፈጽመው ከኢትዮጵያ ጋር ብቻ እንዳልሆነ የገለጹት የሕግ ባለሙያው እንዲህ ያለውን ስምምነት በበጎ እንደሚመለከቱት ይናገራሉ። ነገር ግን ጉዳዩን አሁን ኖርዌይ ከሚገኙት ስደተኛ ኢትዮጵያውያን ሁኔታ ሲመዝኑት ስደተኞቹን ወደ ኢትዮጵያ መመለስ ለእስር ሊዳርጋቸው ይችላል ይላሉ። ኖርዌይ የሚገኙት እነዚህ ኢትዮጵያውያን የፖለቲካ ተሳትፎ ያላቸውና የመብቶች ተሟጋቾች ናቸው። ወደ ኢትዮጵያ ቢመለሱ የከፋ ችግር ይደርስባቸዋል የሚል ስጋት አለ። ከእነዚህ ስደተኞች መካከል ኢትዮጵያ በነበሩ ጊዜም ሆነ ከዚያ በኋላ በሰብአዊ መብቶች ጉዳዮች ላይ የጻፉ ከተለያዩ የፖለቲካ ድርጅቶች ጋር የሰሩ የኢትዮጵያ መንግስት አሸባሪ ብሎ ከፈረጃቸው ለምሳሌ ከኦነግ ከግንቦት ሰባትና ከመሳሰሉ ድርጅቶች ጋር የሰሩና እየሰሩ የሚገኙ ናቸው። የእኛ ስጋት የኖርዌይ መንግስት እውነት እንዳለው እነዚህን ስደተኞች ወደ ኢትዮጵያ የሚመልስ ከሆነ በርካቶቹ ሕይወታቸውን ለአደጋ የሚያጋልጥ እስር ሊጠብቃቸው ይችላል የሚል ስጋት አለን። የሕግ ባለሙያው ዩን አለን። ከዚህ በተጨማሪም እነዚህ ስደተኞች ለበርካታ ዓመታት ኖርዌይ ውስጥ በመኖራቸው የኖርዌይ ዜግነት ያላቸው ልጆች እንዳፈሩ ቤተሰብ እንደመሰረቱ ገልጸው ስደተኞቹን በግዳጅ መመለስ የቤተሰብ መበታተን ሊያስከትል እንደሚችል በመጠቆም የኖርዌይ መንግስት ጉዳዩን በሚገባ ሊያስብበት ይገባል ብለዋል። the so እንግዲህ በዛሬው የጋቢና ጉዟችን እነዚህ ፕሮግራሞች ነበሩ፣ የነበሩን ስደተኞች ላይ ነው ሄኖክ፣ ተጨማሪ ዘገባዎችም አሁን ይኖሩናል። ሁ ከስቱዲዮ ውጭ ከእናንተ ድምጽ ከምትሰሙት ውጭ እያወራንበት ነበር። በዚህ ጉዳይ ላይ በጣም አሳሳቢ ጉዳይ ነው። እንግዲህ በሚቀጥለው ፕሮግራማችን ደግሞ በዚሁ ተመልሰን እንመጣለን። መልካም እናንተም አስተያየቶቻችሁን አድርሱን አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ የምሽነው እኔ መስታወት አራጋው ና ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል የበሮ ነው። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ቡራዩ ከተማ ከአዲስ አበባ በስተ Thank you